የአውሮፓ ሕብረት ሀያ ስምንት አባሎች ወደ አንድ መቶ ስልሳ ሺህ የሚጠጉ ስደተኞችን ወደ ሌሎች አባል አገሮች ለማስፈር ተስማሙ። በሚቀጥሉት ሁለት አመታት ከግሪክና ጣሊያን የስደተኞችና የፍልሰተኞች ማቆሚያ ስፍራ ወደ ሌሎች የአውሮፓ ሀገሮች የሚሰፍሩ ጉዳያቸው ተቀባይነት ያገኘ የፖለቲካ ጥገኝነት ጥያቄዎችና ስደተኞች ሆናሉ። ባለፈው አርብ አስራ ዘጠኝ ኤርትራውያን ከሮም ወደ ስዊድን አገር መግባታቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታውቀዋል። ሳሌም ሰለሞን ዝርዝሩን ይዛለች። በሜዲትራኒያን ባህር ዳርቻ የሚገኙ የአውሮፓ አገሮች በተለይ ጣሊያንና ግሪክ ከሁለተኛው የዓለም ጦርነት ወዲህ በርካታ ሰዎች የሚፈልሱበትና የሚፈናቀሉበትን የዓለም አቀፍ ቀውስ ቀዳሚ ተቀባይ አገሮች ሆነዋል። ከነዚህ የባህር ዳርቻ ሀገሮች ፍልሰተኞችና ስደተኞች ወደ ሌሎች ሀገሮች እንዲሰፍሩ የአውሮፓ ህብረት አባል ሀገሮችም ጉዳዩን በጋራ ኃላፊነት እንዲወጡት ተግባራዊ ጥረት ጀምረዋል የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር የደቡብ አውሮፓ ቃል አቀባይ ካርላታ ሳሚ ስደተኞችና ፍልሰተኞቹን የማስፈር ዕቅድ በቅርብ ወራት ስምምነት ያገኘ እንደሆነ ገልጸዋል በርካታ አባል አገሮች የተወሰኑ ስደተኞችን ተቀብለው ለማስፈር ተስማምተዋል። ሰፈራው የሜዲትራኒያን ባህርን አቋርጠው ወደ ጣሊያንና ግሪክ የሚገቡትን ስደተኞች ይመለከታል። የተወሰነው 160ሺህ ስደተኞችን ለማስፈር ነው። ሆኖም ቁጥሩ አባይን በጭልፋ አይነት ችግሩን የማይቀርፍ ነው። ግሪክና ጣሊያን እንዲሁም ሌሎች የስደተኞችና ፍልሰተኞች መዳረሻ የአውሮፓ ሀገሮች የህብረቱ አባላት እንዲያግዟቸው ጥሪ ሲያሳልፉ ቆይተዋል። ሆኖም የተቀናጀ የስደተኞችና ፍልሰተኞች አቀባበል ስልት እንዲሁም ስምምነት ስላልነበረ አፈጻጸሙ ተጓቶ ሰንብቷል። ባለፈው ሚያዚያ ወር የአውሮፓ ህብረት አገሮች አስቸኳይ ጉባኤ ጠርተው የስደትና ፍልሰትን ጉዳይ በ28ቱ አባላት አገሮች መሪዎች ውይይነት ተደርጎበት ባለ አስር ነጥብ የስምምነት ሰነድ ቀርቦ ነበር። ከነዚህ መካከል አንዱ በባህር ላይ ፈልጎ የማዳን አቅም ማጠናከር ሲሆን፣ ትሪተንና ፖሲዶን የሚባሉት በሜዲትራኒያን ባህር ሰዎችን ፈልጎ የማዳን መርሃ ግብሮች ለሚቀጥሉት ሁለት ዓመታት ባጅታቸው በእጥፍ እንዲያድግ ተወስኗል። ሌላኛ ጉዳይ የህገወጥ የሰው አዘዋዋሪዎችን ንብረቶች በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል ነው። የብሪጣንያ ጠቅላይ ሚኒስትር ዴቪድ ካሜሮን ህይወትን ማዳን ላይ አትኩሮ ይገባዋል ብለው ተናግረው ነበር። ከዚህ በፊት ህይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረበላ አዘዋዋሪዎችን መደቆስ እና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው። ጠቅላይ ሚኒስተር ዴቪድ ካሜሩን በወቅቱ ችምስ ቡልዋርክ የተባለች የብሪጣንያ የጦር መርከብ በሜዲትራኒያን ባህር ላይ እንደሚያሰማሩ ተናግረው ነበር። ሁለት ሄሊኮፕተሮች፣ 67 መኪኖች፣ ሶስት አውቶማቲክ መሳሪያዎችና ከ400 በላይ ወታደሮች የመጫን አቅም አላት። ችምስ ቡልዋርክ አርብ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በብሪጣንያ የቀረበውን ረቂቅ ውሳኔ አጽድጓል። በዚህም መሰረት የአውሮፓ የባህር ኃይል የህገ ወጥ አዘዋዋሪ ጀልቦችና መርከቦች ላይ ወታደራዊ እርምጃ እንዲወስዱ ስልጣን ሰጥቷል። መርከቦችን በዓለም አቀፍ የውሃ ክልሎች መያዝ፣ መፈተሽና አስፈላጊ ሆኖ ሲገኝ ማስወገድ ያካትታል። ሆኖም በሊቢያ የባህር ክልል እንዲሁም የባህር ዳርቻዎች የሚገኙ ጀልባዎችን ለማውደም በብሪጣንያና በአውሮፓ ህብረት የቀረበው ሀሳብ የመንግስታቱ ድርጅት አላጸደቀውም። የአውሮፓ ህብረት በዓለም አቀፍ የባህር ክልሎች የሚንቀሳቀሱ ህገወጥ አዘዋዋሪ ጀልባዎችን የሚቆጣጠር የባህር ኃይል አሰማርቷል። የአውሮፓ ህብረት ባለፈው ሮብ ዘመቻ ሶፊያ የተባለ ሶስት የአፈጻጸም እቅድ ያለው ወታደራዊ ትብብር ለማድረግ ከሊቢያ ጋር ተስማምቷል። አላማውን ህይወትን ማዳን ህገ ወጥ የሰዎች ዝውውርና የወረበሎችን ስራ ማስቆም ነው። ከተሰነ ኤርትራ ተሰደው ወደ አውሮፓ የገባ መሆኑን የገለጸው የ20 ዓመት ወጣት በጣሊያን ለአሜሪካ ድምፅ ሬዲዮ ዘጋቢዎች የተሰደደበትን ምክንያት ሲያስረዳ የኤርትራ መንግስት በአሁኑ ወቅት ወጣቶቹን በመጨቆን በውትድርና ስለሚያሰልፍ ከሀገሩ ለመውጣት መወሰኑን ገልጿል። አብ ኤርትራ ከምትብሎ ኩል ነገር ለይቲ ለይቲ መፅኡ ክሻለው ወሰደን ኢካ ትብል ኤርትራ ውስጥ በጣም ከባድ ነው። በፖሊስ እንዳትያዝ ትፈራለህ። ትምህርት የለም። አስራ አንደኛ ክፍል የምትማረውም ሳዋ ነው። እዚህ ቦታ ምግብ በቀን አንድ ዳቦ ነው የሚሰጥህ። እነዚህና ሌሎች የሀገሪቱና የመንግስቱ ሁኔታዎች ወደ ስደት እንድታመራ ይገፈዋል። ከሀገር ወጥተህም የሚያጋጥምህ ግፍና አሰቃቂ ሁኔታዎች ብዙ ናቸው። ያለፍኩትን ሁሉ በቃላት ለመግለጽ ያቅተኛል። ከሞት ነው የተረፍ ነው መጀመርታ ብሱዳን ገር መጽ ሱዳን ገር ክመፅእ ከልኩ መጀመሪያ የመጣሁት በሱዳን በኩል ነው። ሱዳን ከገባን በኋላ ደላሎች በስልክ እናገኛቸዋለን። እነርሱም አንድ ካምፕ ውስጥ ይሰበስቡንና በመኪና ጭነው ወደ ሱዳን ድንበር ይወስዱናል። ከሱዳን ድንበር የሊቢያ ደላሎች ይቀበሉናል። ቀጥለን ኢዝላቢያ ወደ ተባለ የሊቢያ ከተማ እንደርሳለን። መንገዱ ምድረ በዳ ነው። ውሃ ጥም አለ፣ የምግብ ችግር አለ፣ የሴቶች መደፈር አለ። ብዙ ብዙ ነገር አለ። ብዙ ግፍ እኔ በመጣሁበት ጊዜ ለእያንዳንዳችን 1600 ዶላር ነው የከፈል ነው። ይህ እስከ ሊቢያ ድረስ ለመድረስ ብቻ ነው። ይህ ጉዞ ከአራት ቀናት እስከ ሳምንት ጊዜ ይወስዳል። ከኤርትራ ወደ ሱዳን ደግሞ ሌላ 1500 ዶላር ትከፍላለህ። መጠለፍን በተመለከተ ከፈለጉ ያስጠልፈዋል፣ ካልሆነም ወደ ሌሎች ደላሎች ይሸጡህና ሁለተኛ ጊዜ ትከፍላለህ ማለት ነው። ባለፈው አስር ወራት ብቻ 3092 ሰዎች ለህይወት አደገኛ በሆነው የጀልባ ጉዞ በሜዲትራኒያን ባህር ላይ ሰምጠው ሞተዋል። ከግማሽ ሚሊዮን በላይ የሚሆኑ ደግሞ ወደ አውሮፓ ለመሻገር በቅተዋል። የሚበዙት በግሪክና በጣሊያን ሰፍረው እንደሚገኙ የዓለም አቀፍ የፍልሰተኞች ድርጅት አይኦኤም ገልጿል። ባለፈው አርብ የጸጥታው ጥበቃ ምክር ቤት በስደተኞችና ፍልሰተኞች ጉዳይ ላይ ያሳለፈው ውሳኔ ላይ ቬኔዙዌላ ተዓቅቧዋን ስትገልጽ ሌሎቹ አስራ አራት አባላት በሙሉ ድምፅ አጽድቀውታል።